ዛሬ እንድና የምፈልገው የእግዚአብሔር ቃል የእውነተኛ መለወጥ ምሳሌ የሚለውንና በሐዋርያ ስራ ምዕራፍ 9 ቁጥር 3 እስከ 6 ያለውን ነው። ቅድም ያነበብኩላችሁ ቃል ነው እና ቁጥር 3 እስከ 6 ያለውን እንደገና አነበዋለሁ። ሲሄድም ጳውሎስ የተባለው በኋላ ሳውል፣ ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በሱ ዙሪያ ከሰማይ ብርሃን አንጸባረቀ። በምድርም ላይ ወድቆ ሳለ ሳውል ሳውል ስለምን ታሳድደኛለህ? የሚለው የሚለውን ድምፅ ሰማ። ድምፁን እንደሰማ ጌታ ሆይ ማንህ አለው። እሱም አንተ የምታሳድደኝ እኔ ኢየሱስ ነኝ። የመውጊያውን ብረት ብትቃወም ለአንተ ይብስብሃል አለው። እየተንቀጠቀጥና እየተደነቀም ጌታ ሆይ ምን አደርግ ዘንድ ትወዳለህ? አለው። ጌታም ተነስተህ ወደ ከተማ ግባና ታደርገው ዘንድ የሚያስፈልግህን አለው። እሱም ተነስቶ ሄደ፣ የሚያስፈልገው ነገር ተነገረው እና ይሄ የሐዋርያ ስራ ምዕራፍ ዘጠኝ የጳውሎስ ወይም ሳውል ተብሎ ይታወቅ የነበረው ሰው መለወጥን የሚያሳይ ክፍል ነው። እና አንዳንድ ሰዎች እንደዚህ የሚል ጥያቄ ይጠይቃሉ። እንዴት ነው አንድ ሰው ክርስቲያን መሆን የሚችለው? ክርስቲያን መሆን ማለት የሆነ ክለብን መደባለቅ ነው ወይ፣ ወይም የሆነ ቡድንን ተደባልቆ ከዛ ከቡድን ጋር ተመሳስሎ መሄድ ነው ወይ ብለው ይጠይቃሉ። ክርስቲያን መሆን ማለት እንደዛ መሆን አይደለም። ወይም ክርስቲያን የሚባለው ከእናትና ከአባት የመጣ ሃይማኖትን ወርሶ ያንን አለቅም ብሎ እውነቱ ሳይገባው ሰው መቀጠል ይቀጠሉ ነው ወይ የሚልም ጥያቄ ጠይቃሉ። እንደዛም አይደለም። እና ክርስቲያን ማለት ምን ማለት እንደሆነ አንድ ሰው ክርስቲያን የሚሆነው እንዴት እንደሆነ መጽሐፍ ቅዱስ ላይ በጣም በጣም ብዙ ምሳሌዎች ተገልጸው እናገኛለን። በተለይ አዲስ ኪዳን ላይ ይሄ የጳውሎስ መለወጥ በጣም አስፈላጊ እና እውነተኛ የሆነ ማረጋገጫ ነው። ስለዚህ የእምነታችንን እውነተኛነት የሚያረጋግጡ ብዙ መጽሐፍ ቅዱሳዊ ማስረጃዎች አሉ። ከነሱ መካከል አንዱና በጣም አስደናቂው ይሄ ነው። እኔ እንደዚህ ብዬ መግቢያ ላይ ተናግሬያለሁ። ማንኛውም ጠያቂ የሆነ አእምሮ ያለው ሰው ክርስትናን ሲቀርብ የሚያገኘው እዚህ ጋር ያለውን ምሳሌ አይነት እውነታ ነው። ሰዎች የሚጠይቁትን ጥያቄ፣ ጠያቂ አእምሮ ያለው ሰው በትክክል መልስ ያገኛል። ክርስትና እዚህ እንደምታዩት በቲፎዞ የተመሰረተ በቲፎዞ የሚቀጥል አይደለም እግዚአብሔር በመንፈሱ በሰው ህይወት ውስጥ የሚሰራው በሰው ህይወት ውስጥ የጀመረው በሰው ህይወት ውስጥ የሚቀጥለው ስራ ነው እና ጳውሎስ የተባለው ሰው ከዚህ የተነሳ ነው በእውነት እግዚአብሔር ለውጦ የእግዚአብሔር ሰው ያደረገው እና እዚህ ጋ መግቢያ ላይ እንደ አሁንም የገለጽኩት አንዳንዶች ከፍተኛ አክራሪ የሆነ የራሳቸው ሃይማኖት የነበራቸው ሰዎች፣ አንዳንዶች ከፍተኛ የሆነ ጣዖት አምላኪ የነበሩ ሰዎች፣ አንዳንዶች በጣም ትልቅ ፈላስፋ የሚባሉ የነበሩ ሰዎች፣ አንዳንድ ሀብታሞች፣ አንዳንድ ወጣቶች ከሁለቱም ጾታ ከወንዶችም ከሴቶችም በጌታ በኢየሱስ ክርስቶስ ኃይልና ጸጋ ተለውጠው እውነተኛ አማኞች ሆነዋል። እና የሁሉም አይነት ለውጥ የሚገርመው ምሳሌ መጽሐፍ ቅዱስ ላይ ተጽፎ መገኘቱ ነው። ትልልቅ የተባሉ ሰዎች ድንገት ተለውጠዋል። አክራሪዎች፣ ፈላስፋዎች፣ ሀብታሞች እና ሴቶችም ወንዶችም እና ሁሉንም ግን አንድ የሚያደርጋቸው ነገር ምንድን ነው መሰላችሁ? ክርስትና ውስጥ የገቡት ሁሉ ኃጢአተኞች የነበሩና በኃጢአት ህይወት ይመላለሱ የነበሩ ግን በክርስቶስ ኢየሱስ በጌታችን ደም የነጹ አዲስ ህይወት ያገኙ ሰዎች ናቸው እና እኔ ይህንን ሳስብ ክርስቲያን የሚባለውን እምነት የሚያመልኩ ሰዎች ምን አይነት ሰዎች ናቸው? ሞኞች ናቸው ወይ? ወይም ደግሞ ዝም ብሎ አይነት ሰዎች ናቸው ወይ? የሚለውን ጥያቄ ለሚጠይቅ ሰው ሞኞች የነበሩ ሰዎች አልነበሩም። ዝም ብሎ የነበሩ ሰዎች አልነበሩም። ከጥንትም ጀምሮ ክርስቲያን የሆኑ ሰዎች በጣም የሚገርም አይነት በሶሳይቲ ውስጥም በራሳቸውም ደረጃ ላይ የነበሩ ግን እግዚአብሔር በኃይሉና በጸጋው ለውጧቸው የተለወጡ ሰዎች ናቸው እና እኔ ታዲያ እንደዚህ እላለሁ። ክርስትና ውስጥ ያሉ ሰዎች አሁን ክርስቲያን የሆኑ ሰዎች እና በጌታ ውስጥ ያሉ ሰዎች ምን አይነት ሰዎች ነበሩ መሰላችሁ? የእግዚአብሔርና የክርስትና እምነት እውነተኛ ጠላቶች የነበሩ ሰዎች ናቸው። አሁን ዛሬ የምናየው ሰው የእግዚአብሔር ጠላት የነበረ ሰው ነው የክርስትና ጠላት የነበረ ሰው ነው። የወንጌል ጠላት የነበረ ሰው ነው። ግን እግዚአብሔር ለውጦት ያንን ይጠላው የነበረውን ጠላቱ የሆነውን ሃይማኖት በከፍተኛ ደረጃ ያራምድ የነበረ ሰው የሆነ ነው እና ክርስቲያኖች በሙሉ እንደዛ ናቸው። እኔን ብታስቡ ድሮ ጌታን ከማመኔ በፊት የጌታን እምነት የሚከተሉ ሰዎችን አንድ ቀን ቸርች ሄጄ ከማየት የተነሳ ቆይ ልክ በ17 ዓመቴ ነው ቸርች የሄድኩት እና ቆይ አንድ ቀን መጥቼ እዚህ ያሉትን መሪዎች ጭንቅላታቸውን በድንጋይ ይፈረክሳሉ። ለሃይማኖቴ ሞት አለሁ ለኦርቶዶክስ ሃይማኖት ብዬ ያልኩ ሰው ነኝ። እና እግዚአብሔር ግን ማርኮኝ ጠላት የነበርኩትን ሰው የቤተ ክርስቲያን አገልጋይ አደረገኝ። ልክ እንደዚህ ነው ሰዎች እየተለወጡት እና ብዙ ሰዎች የማይገባቸው ክርስቲያን የሆኑ ሰዎች የሆነ ብሬን ወሽ ሊሆኑ ወይም ደግሞ አይምሯቸው በሆነ ጥቅማጥቅም ነገር ተደልሎ የተለወጡ ይመስላቸዋል። አይደለም። ክርስቲያን እውነተኛ ክርስቲያን የሆኑ ሰዎች ድሮ የክርስትና እምነት ጠላቶች የነበሩ ናቸው። እና ይሄ ራሱ አስደናቂ የክርስትና እምነት እውነት መሆኑን የሚያስረዳ ማስረጃ ነው። እና ጳውሎስን ተመልከቱ። ልክ ቁጥር አንድ እዚህ ዘጠኝ ላይ ምዕራፍ ዘጠኝ ላይ ያነበብኩላችሁ፣ ሳውል ግን ልክ ከምዕራፍ ስምንት የጀመረ ሀሳብ ነው። የጌታን ደቀ መዛሙርት እንዲገድላቸው፣ ተመልከቱ፣ የጌታን ደቀ መዛሙርት እንዲገድላቸው ገና እየዛተ የግሪኩ ምንድን ነው የሚለው? ይሄ እንደ እሳት የሆነ ትንፋሽ እየተነፈሰ ነው ይሄድ የነበረው ወደ ደማስቆ። ልክ ይሄ ቆይ ገላችኋለሁ፣ አጠፋችኋለሁ እያለ እየተነፈሰ በቃ ያገኘውን ሁሉ እንደሚበላ አይነት ሰው እንደሚውጥ አይነት ሰው ሆኖ ይሄድ የነበረ ነው። እንደዚህ አይነት ሰው ምን አይነት ሰው ነው? ጠላት ነው፣ አይደለም እንዴ? ጠላት የነበረ ሰው ነው። ተመልከቱ፣ ገና እየዛተ ወደ ሊቀ ካህናት ሄዶ ፈቃድ አስወጥቶ የላይሰንስ ክርስቲያኖችን ለማስገደል መታወቂያ ይዞ ነው የሄደው። የደረሰበት ቦታ ሁሉ እኔ ክርስቲያኖችን ለማስገደል ደቀ መዛሙርቱን ለማስያዝ፣ ለማስገደል ነው የመጣሁት። ሚሽኔ ተልኮ ይሄ ነው ይህንን ክርስትና የሚባለውን ማጥፋት ነው ሀሳቤ ብሎ ያለ ሰው ነው አይገርማችሁም እንደዚህ አይነት ሰው በኋላ ተለወጠ እንደውም ምንድነው የሚለው ይሄ ክፍሉ በዚህ መንገድ ያሉትን ማለት ክርስቲያን የሆኑትን ሰዎች ወንዶችንም ሴቶችንም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ ነው የወጣው እና እንዲህ አይነት ሰዎች ናቸው ተለውጠው የክርስቶስ ኢየሱስ አገልጋይ የሆኑት እና አሁን እኔ ዋናው መልእክቴ ምንድን ነው የእውነተኛ መለወጥ ምሳሌ መጽሐፍ ቅዱስ ላይ በታሪክ ፈልጋችሁ ስታገኙ አንዱና ዋናው ምሳሌ ይሄ ሰው ነው፣ ጠላት፣ የክርስትና ጠላት የሆነ ሰው። እና የመጀመሪያው ነጥቤ ታዲያ እዚህ ከመግቢያ ቀጥሎ የምናገረው መንፈሳዊ ለውጥ ያላገኙ ሰዎች ማለት ጌታን ከመቀበላቸው በፊት እና በእውነት ከመለወጣቸው በፊት ያሉ ሰዎች ህይወታቸው በሙሉ የእውርነት ህይወት ነው። ምን አይነት ህይወት ነው አሁን የማያምኑ ሰዎች የሚኖሩት ህይወት አሁን ከጳውሎስ ህይወት ነው ተነስቼ የምናገረው እንደምታዩት እና ጳውሎስ ሐዋርያው ጳውሎስ በኋላ ጳውሎስ የሆነው ሳውል በጣም ትልቅ እድል ያገኘ ሰው ነበር በአይሁዶች መካከል በትውልዱ አይሁዳዊ ነው። በእርግጥ ዜግነቱ ሮማዊ ነው። የሐዋርያ ስራን ስናነብ የተርሴስ የሚባል የሮም ግዛት ውስጥ ተወልዶ ያደገ ነው። ግን እናትና አባቱ አይሁዶች ናቸው እና የአይሁድ ሃይማኖት ተከታዮች ስለነበሩ እናትና አባቱ በከፍተኛ ደረጃ በዛን ዘመን ከፍተኛ ዩኒቨርሲቲ በሚባል የአይሁድ ትምህርት ቤት ውስጥ በጣም በታወቀ ስኮላር ገማሊያል በተባለ ሰው ግር ቁጭ ብሎ ፐርሰናሊ የተማረ ሰው ነው። እና አሁን ሳውል የሚባለው እዚህ ጋ የጌታ ጠላት ነው ነበር ያልኳቸውን ሰው በእውቀቱ በጣም የመጠቀ እውቀት የነበረው ሰው ነው። ብሉይ ኪዳንን፣ ህግን ዘርዝሮ የሚያውቅ ይህም ብቻ አይደለም። በኋላ ሐዋርያ ሥራ ምዕራፍ 17 ላይ እንደተናገረው የአህዛብ ግጥም ገጣሚዎችን ግጥም ሁሉ ያነበበ በግጥም ዲያሎግ ያደርግ የነበረ ሰው እንደነበረ ቅኔ እንደምንለው እኛ ሀገር እና በጣም የታወቀ ሰው ነው። ትልቅ እድል በዚህ ሃይማኖት በማወቅ በኩል የተሰጠው ሰው ነበር እና ሁለተኛ እዛ ጋ እንደምታዩት የስነ ምግባር አቋሙ ደግሞ በስነ ምግባሩ በጣም የሚኮራ ሰው ነው። ህግ የሚባለውን ነገር በሙሉ እያንዳንዷን ህግ፣ የአይሁድ ህግ አሁን አስርቱ ቃላትን ጨምሮ ሌሎች ህጎችን ሙሉ ለሙሉ ይፈጽም የነበረ ሰው እና በኋላ ሲናገር እስኪ ከህግ ስነ ምግባርን በተመለከተ የሚከሰኝ ሰው አለ ወይ? ህግን በመጠበቅ ከአይሁዳዊ አይሁዳዊ በስነ ምግባር የጠራ ምንም እንከን የሌለበት አይነት ህይወት ያለኝ ሰው ነኝ ብሎ የተናገረ ሰው ነው። ግን የእውርነቱን እርምጃዎች ስትወስዱ የጌታን ይሄ ብሉይ ኪዳንን ያነበበ ቢሆንም ብሉይ ኪዳንን ግን በበራ እና እውነተኛ መንፈሳዊ በሆነ መረዳት የተረዳ ሰው አልነበረም። እውርነቱ እዛ ጋ ነው። እውቀት አለው ግን እግዚአብሔርን አላወቅም። ይሄ ስጋዊ እውቀት አለው ግን እግዚአብሔርን የሚያሳውቅ እውቀት አልነበረውም። ከዚህ የተነሳ ጌታ ኢየሱስ ክርስቶስ ልክ እንዳለው እንደምትመለከቱት ደቀ መዛሙርቱን እንዲገድል እየዛተ ወደ ሊቀ ካህናት ሄዶ ፈቃድ ወስዶ የሊቀ ካህናቱን ፈቃድ ለማድረግ ሴቶችንም ወንዶችንም ለማሳሰር ለማስገደል በዘመቻ ላይ የነበረ ሰው ነው እና መንፈሳዊ ውርነቱ እዚህ ጋር ነው ያለው። የእግዚአብሔር ነገር እግዚአብሔርንና የእግዚአብሔርን ሃይማኖት አውቃለሁ የሚል ሰው የእግዚአብሔርን ሰዎችና የእግዚአብሔርን መንገድ አሁን በጭከናና በመቶ በመቶ በቁርጠኝነት ሲያሳድድና ሰዎችን ሲገል ነው የምንመለከተው። እኔ ይሄንን ሳስብ በኢትዮጵያም ውስጥ በዩሮፕም ውስጥ አሁን ራሽያ በተባለው ሀገር ውስጥ በተለይ ራሽያ እና ኢትዮጵያን ያነሳሁት በምን ምክንያት ነው? ኦርቶዶክስ የሚባለው የእኛ አይነት ሃይማኖት በስፋት በብዛት የሰፈረበት ሀገር ነው። ሩሜኒያም እንደዛው ነው። ቡልጋሪያም፣ ሃንጋሪም በብዛት ኦርቶዶክሶች አሉበት፣ ኢስተርን ኦርቶዶክስ የሚባለው እና በራሽያ ኦርቶዶክስ በኢስተር ኦርቶዶክስ ካቶሊሲዝም በበዛባቸው በነ ስፔን ልክ ካቶሊሲዝም ማለት እንደ ኦርቶዶክስ ነው። ከፍተኛ የሆነ በፕሮቴስታንት አማኞች ላይ ስደት አለ እና እነዚህ ሰዎች ምን አይነት ሁኔታ ውስጥ ነው ያሉት? የሃይማኖት ሰዎች ናቸው። መንፈሳዊ እውርነት ውስጥ ነው ያሉት። ኢትዮጵያ ውስጥ በ2001 በፈረንጆቹ አቆጣጠር እንትን እዚህ ባህር ዳር ከባህር ዳር ከተማ ወጣ ብሎ አንድ ከተማ የሆነች ከተማ ናት አሁን ስሟን ረሳሁት አንድ አስተማሪ የወንጌል አገልጋይ አስተማሪ ቤት ቄሶች ተሰብስበው ገብተው በልጆቹ እና በሚስቱ ፊት ቆራርጠው ገለውታል ቤቱ ገብተው እና ይሄ ምንድነው ስደት ነው መንፈሳዊ እውርነት ነው ግን አሁን ይሄ ሐዋርያው ጳውሎስ የተባለው ሰው ሳውል የተባለው ሰው ይሄ ትልቅ እግዚአብሔርን የማወቅ እምነትን የማወቅ እድል ተሰጥቶት የነበረ ግን በመንፈሳዊ ጨለማ ውስጥ የነበረ ሰው ሰዎችን ሲገድል እና ሲያሳድድ፣ ምንድን ነው የሞቲቭ ብላችሁ ብታስቡ እግዚአብሔርን ማገልገል ነው። አሁን ይሄንም በተመለከተ ነው ይሄን ቃል ራሱ ጌታ ኢየሱስ ለደቀ መዛሙርቱ ነግሯቸዋል። ዮሐንስ ወንጌል ምዕራፍ 16 ቁጥር 1 ላይ እንዳትሰናከሉ ይህን ነግሬያችኋለሁ። ቁጥር ሁለት ከምኩራባቸው ያወጧችኋል፣ ከመሰብሰቢያ ቦታቸው ከዚህ በላይ ደግሞ የሚገላችሁ ሁሉ እግዚአብሔርን እንደሚያገለግል የሚመስልበት ጊዜ ይመጣል። እና እናንተን የሚያሳድዱት የሚገሏችሁ ሰዎች ምንድን ነው ሞቲቫቸው ብላችሁ ብታስቡ እግዚአብሔርን እያገለገልን ነው ነው የሚሉት። እግዚአብሔርን የሚያገለግሉ መስሏቸው ነው እናንተን የሚያሳድዱት ግን አለ ጌታ ኢየሱስ። ቁጥር ሶስት ላይ ይህንን የሚያደርጉባችሁ አብንና እኔን ስላላወቁ ነው። መንፈሳዊ ዕውርነት ውስጥ ስላሉ ነው። መንፈሳዊ ዕውር የሆኑ ሰዎች ክርስቲያኖችን ይጠላሉ። ለሃይማኖት የቀኑ ይመስላቸዋል። እግዚአብሔርን ያገለግሉ ያገለገሉ ይመስላቸዋል። ግን እውነተኛ አማኞችን እና ክርስቲያኖችን ደግሞ ሲጠሉ፣ አድማ ሲመቱ፣ ሲያሳድዱ፣ ስማቸውን ሲያጠፉ ታገኟቸዋላችሁ ማለት ነው። አሁን ይሄ ምንድ ነው? መንፈሳዊ እውርነት ነው። አሁን መንፈሳዊ ለውጥ እውነተኛ ለውጥ ያላገኙ ሰዎች የሚመራቸው አንዱ ሞቲቭ ምንድን ነው? መንፈሳዊ እውርነት ነው። እኛ ግን ምን ልናደርግላቸው ይገባል? ለእንደዚህ አይነት ሰዎች ልናዝድላቸው ልንጸልይላቸው እንደሚገባ ነው የሚያስተምረን ይሄ ቃልና ይሄ የመጀመሪያው ነጥብ ሁለተኛው ግን የሚገርም የእግዚአብሔር ስራ ነው እግዚአብሔር አሳዳጆቹንና ጠላቶቹን ይለውጣል አሁን ተመልከቱት ይህንን ሰው የእግዚአብሔር ጠላት ነው ደግሞም የደቀ መዛሙርቱና የቤተ ክርስቲያን የእግዚአብሔር ሕዝብ ጠላት ነው እና እንደዚህ አይነት ጠላት ሲገኝ እግዚአብሔር ምንድን ነው ማድረግ ያለበት? እኔና እናንተም ጠላቶቻችን የምናውቃቸው ጠላቶች ቢኖሩን ምንድን ነው የምናደርገው? እነሱም ባገኘኑ መጠን ለማጥፋት ዘመቻ መውሰድ ነው። ግን እግዚአብሔር እንደዛ አላደረገም። እግዚአብሔር አሳዳጆቹንና ጠላቶቹን ምን ያደርጋል? ይለውጣል። ይሄ ጌታን ሲያሳድድ የነበረውን ሰው፣ ቁጥር ሶስት ላይ ተመልከቱ። ሲሄድም እየዛተ ለማስገደል፣ ለማሳሰር እየዛተ የእግዚአብሔር ጠላት፣ የህዝቡ ጠላት ሆኖ ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በሱ ዙሪያ ከሰማይ ብርሃን አንጸባረቀ። በጣም ያልተጠበቀ ነገር ነው። ልክ በአይነ ህሊናችሁ ተመልከቱ። ለማሳደድ የሆነ የሄደውን ሰውዬ በጠራራ ፀሐይ ነው፣ በኩለ ቀላይ ነው። ከሰማይ ብርሃን አንጸባረቀበት እና ወዲያው በምድር ላይ ወደቀ። ይሄ ሳውል አሳዳጁ እና ድምፅ ሰማ። በነገራችን ላይ የጌታን ከተነሳ በኋላ አዩ ከሚባሉ ደቀ መዛሙርት መካከል አሁን ሐዋርያ አንድ ሰው የጌታ የኢየሱስ ክርስቶስ ሐዋርያ እንዲባል የሚሰጡ መስፈርቶች አሉ አዲስ ኪዳን ላይ እና ከጌታ ጋር የነበሩ ጌታን ከሞቶ ከተነሳ በኋላ ያዩ ናቸው ሐዋርያት የሚባሉት። በአሁኑ ዘመን ብዙ ሰዎች ሐዋርያት ነን ብለው ስማቸውን ለውጠው ስማቸው ሲጠራ እንሰማለን፣ ግን ትክክል አይደለም። የጌታ ኢየሱስ ክርስቶስ ተከታዮች ሆነው በምድር ከሱ ጋር የነበሩ ሞቶ ከተነሳ በኋላ ያዩ ሰዎች ናቸው ሐዋርያ ተብለው የተጠሩት እና ይህንን ትልቅ እድል ካገኙ ሰዎች መካከል አንዱ ይሄ የእግዚአብሔር ጠላት የነበረ ሰው ነው እና ጌታ ኢየሱስ ሲናገር ሰማው። ሳውል ሳውል፣ ስለምን ታሳድደኛለህ አለ። ከብርሃኑ ውስጥ የመጣ ድምፅ ነው እና ደነገጠ፣ ተንቀጠቀጠ። ቁጥር ስድስት እንዳያችሁት አንተ ማነህ ብሎ ጠየቀ። ከዛ እኔ አንተ የምታሳድደኝ ኢየሱስ ነኝ። አሁን እያሳደድከኝ ነው ያለው። በቅጽበት መጥፋት አለብህ አላለውም አንተ የምታሳድደኝ እኔ ኢየሱስ ነኝ። ጌታ ኢየሱስ እኮ ምድር ላይ የለም። የነበሩት እነማን ናቸው? ተከታዮቹ ናቸው። ደቀ መዛሙርት ናቸው። ሴቶችና ወንዶች ተከታዮቹ ናቸው። ግን ጌታ ኢየሱስ ክርስቲያኖች ሲሰደዱ ማን ነው የሚሰደደው? ነው ያለው እኔ ነኝ የምሰደደው። ሰዎችን ስታሳድድ እኔን ነው እያሳደድክ ያለው። ቤተ ክርስቲያን ማለት የክርስቶስ አካል ናት። እኛ አማኞች፣ እውነተኛ አማኞች የክርስቶስ አካል ነን። እኛን የሚያሳድዱ ሰዎች እኛን አይደለም አክቹዋሊ፣ የሚያሳድዱት ማንንም ጭምር ነው፣ ጌታ ኢየሱስ ክርስቶስን ነው። ጌታ ኢየሱስ ራሱን ለዚህ ሰው ገለጠለት እና እኔ ኢየሱስ ነኝ ባለበት ጊዜ ወዲያውኑ ሀሳቡን ቀይሮ ይሄ የኢየሱስን መንገድ የሚከተሉ ሰዎች የእግዚአብሔር ጠላት ናቸው፣ ራሱ ኢየሱስ ብሎ የነበረ ሰው አሁን ጌታ ኢየሱስን ጌታ ሆይ ብሎ መጥራት ጀመረ። እና ይገርማቸዋል። አሳዳጆቹንና ጠላቶቹን ጌታ ኢየሱስ ክርስቶስ በተለያየ መንገድ በራሱ መንገድ እየተገናኘ ይለውጣቸዋል፣ ይናገራቸዋል። እኔና እናንተ እኔ ወደዚህ ወደ ወንጌል እምነት የመጣሁት ሳላስበው ነው። ድንገት ነው። ቅድም ነግራቸዋለሁ። ቤተ ክርስቲያን ሄጄ ከቆይ መጥቼ አንዱን ወይ በጩቤ ወይ በድንጋይ ጭንቅላታቸውን እፈጠፍጣለሁ። በቃ ይሄ የአፍላ የጎረምሳነት ስሜት በነበረኝ ጊዜ ነው። ግን እንዴት ነው የመጣሁት? እዛ አዲስ አበባ ካዛንችስ እህቴ ቤቶኜ ገብርኤል ቤተ ክርስቲያን አስቀድሼ ጠዋት ቁርስ በላን። ወደ ውጭ ስወጣ ትምህርት ቤት አብሮኝ የሚማር ጓደኛ ጎን ለጎን ነው የምንቀመጠው፣ እሱ በመንገድ ሲሄድ አየሁት። የት ነው የምትሄደው ስለው ቸርች አለኝ። ቸርች ሲለኝ እኔ ኦርቶዶክስ ቤተክርስቲያን የመሰለኝ ሄድኩኝ፣ ሰማሁኝ እና የኔ የመለወጤ ምክንያት ያቺ ጠዋት ወደ ቤተ ክርስቲያን የሄድኩበት ጊዜ ነው። በእርግጥ ልክ እዚህ መጥቼ ገላለው ብዬ እያሰላሰልኩ እየነበረ ነው ሰባኪው ስለ ኃጢአት፣ ስለ ኃጢአተኝነት ይሰብክ የነበረው እና ልቤን ነው የነካው እና ጌታ ኢየሱስ ክርስቶስን እንደ ግል አዳኜ ለመቀበል የወሰንኩት። ለካ እግዚአብሔር የሚባለው የሚመለከው እንደዚህ ነው አሃ እኔ ልካ ተዛዝቻለሁ ብዬ ደግሜ ደግሜ ለመሄድ እንድችል እግዚአብሔር አደረገኝ እና በተለያየ መንገድ ነው እግዚአብሔር ጠላቶቹን የራሱ የሚያደርገው። እና አንዳንዶች ሰዎች ትራክት አግኝተው ተለውጠዋል፣ አንዳንዶች ልክ በጓደኞች ተጋብዘው ተለውጠዋል። ይሄ በሙሉ የሆነው ነገር በሙሉ በማን አማካኝነት ነው? እግዚአብሔር በጸጋው፣ በፍቅሩ፣ በነፃ ስጦታው ጠላቶቹን የሚማረክ ለጠላቶቹ ጥፋት ሳይሆን መዳንና መለወጥ ምክንያት ሆኖ ራሱ ጌታ ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ለእኛ በመሞቱ ነው እና አሁንም አሁንም እግዚአብሔር ሰዎችን በጸጋው ይጠራል። አሁን ጳውሎስ ራሱ ይህንን የተለወጠበትን ቀንና ሰዓት ሲያስታውስ ገላቲያ ምዕራፍ 1 ቁጥር 15 ላይ እንደዚህ ብሎ ተናግሯል። 15 እና 16 ነገር ግን አለ በእናቴ ማህፀን ሳለሁ የለየኝ፣ በጸጋውም የጠራኝ እግዚአብሔር በአሕዛብ መካከል ስለ እሱ ወንጌልን እሰብክ ዘንድ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከስጋና ከደም ጋር አልተማከርኩም። ያኔ በመንገድ ላይ ጠራኝ በጸጋው ነው የጠራኝ በነፃ እኔ ጥሩ ስለነበርኩ ወዳጁ ስለነበርኩ አገልጋዩ ስለነበርኩ አይደለም ቃሉን አውቃለሁ በአይሁድነቴ በህግ ተማሪነቴ ብዙ ነገር አውቃለሁ ግን በዛ ሁሉ ነገር አይደለም የጠራኝ በነፃ በጸጋው በምረቱ እግዚአብሔር ጠራኝ ነገር ግን ምርጫው ገና ድሮ በእናቴ ማህፀን ሳለሁ ነበር በመሃል ግን ምኑ ነበርኩኝ ጠላቱ አሳዳጁ ነበርኩኝ። እና እግዚአብሔር ነው ሰዎችን የሚለውጥ። ሰዎችን ለመለወጥ ደግሞ እግዚአብሔር በራሱ መንገድ ሰዎችን በተለያዩ ሁኔታ ውስጥ እያሉ ምን ያደርጋቸዋል? ይገናኛቸዋል፣ ይጠራቸዋል፣ ወደ ራሱ ያመጣቸዋል። እግዚአብሔር እየተመሰገነ ይሁን። በሶስተኛ ነጥብ የምናገርበት አሳዳጁ ይሄ ሳውል በጸጋው ነው ጠራኝ ያለው ግን በተለወጠበት ሰዓት የሆነለት ነገር ምንድን ነው? አሁን ይሄ ክርስቲያን መሆን የሚባለውን ነገር ስናስብ ቅድም ተናግር ያለው የክለብ ወይም ደግሞ የሆነ ማህበር ውስጥ መደባለቅ ማለት አይደለም፣ በእውነት መለወጥ ማለት ነው። ምንድን ነው ለውጡ የሚመጣው? ለውጡ እዚህ አንድ ሁለት ነጥቦች ዘርዝሬያለሁኝ እና ጳውሎስ ሳውል የተባለው ሰው ወዲያውኑ ጌታ ኢየሱስ ክርስቶስ ተገናኝቶ ካናግረው ሰዓት ጀምሮ ምንድን ነው የሆነው? አይምሮው እና ነፍሱ ደግሞ መንፈሱ በመንፈሳዊ ቋንቋ በርተውለታል። ቅድም እያሳደደ ነው። መንፈሳዊ ለውጥ ያላገኙ ሰዎች የህይወት እውርነት አለባቸው ብያችሁ ነበረ። ማንም ሰው ጌታን ያልተቀበለ ማንም ሰው በሙሉ መንፈሳዊ እውር ነው። እና ይሄ ሰው ልክ ወደ ጌታ ጌታ ካናገረው ጀምሮ የሆነልን ነገር ምንድን ነው? አይምሮ፣ ነፍሱ፣ ልቡ፣ መንፈሱ በርተውለታል። አሁን አስደናቂ የሆነ ሰማያዊ መረዳት ጌታ ኢየሱስ ክርስቶስ በውስጡ ባይምሮ እና በልቡ ሰጥቶታል። ድሮ ተመልከቱ፣ ድሮ ህጉን ያውቃል ግን ህጉ ስለምን እንደሚናገር አያውቅም። ባለፈው ነግሪያቸዋለሁ። አንድ አይሁዳዊ እሁድ ወይም በሰንበት ቀን መስተዋት እንዲያይ አይፈቀድለትም። ያንን ከሚያስተምሩ ሰዎች መካከል እሱ ነው። እና ለምንድ ነው ሽማግሌ ሰው እንደኔ ያለ ሰው እንደኔ እድሜው ገፋ ያደረገ ሰው መስተዋት እንዳያይ የማይፈቀደው? አንድ ነጭ ጸጉሩን ለመንቀል እንዳይፈተን ነው። ያንን ባደረገ ቁጥር ምን አደረገ? ሸክም ተሸከመ ማለት ነው። ሸክም መሸከም ማለት ደግሞ ኃጢአት መስራት ማለት ነው። ስለዚህ እንደዚ አይነት ውስብስብ የሆኑ ነገሮች በሙሉ የተማረና በዛ በጣም ኮምፕሊኬትድ የሆነ እውቀት የነበረው ሰው ነው፣ ግን ነፍሱ መንፈሱ የመዳንን መንገድ በፍጹም በርቶለት ያላገኘ ሰው ነው። ስለዚህ ጌታ ሲናገረው በዛ ሰዓት በምሕረትና በቸርነቱ ጌታን ሲያምን አእምሮ ነፍሱ መንፈሱ ምን ሆነዋል? በርተዋል። ይህንን ነው እኛ መለወጥ የምንለው አንድ ሰው መንፈሳዊ መረዳት ሲያገኝ እግዚአብሔር የሚባለው አምላክ ቅዱስ አምላክ ነው። ንጹህ አምላክ ነው። እኔ ኃጢአተኛ ነኝ። እኔ በኃጢአቴና በበደሌ ምንም አይነት ጥሩ ሰው በምድር ላይ በሆን በሱ ዘንድ ተቀባይነት ማግኘት አልችልም። ተቀባይነት ማግኘት የምንችለው የምችለው ምንም አይነት ሃይማኖተኛ በሆን ተቀባይነት ማግኘት አልችልም። ተቀባይነት ማግኘት የምንችለው እግዚአብሔር ሲለውጠኝ በክርስቶስ ኢየሱስ በኩል ወደ ራሱ ሲስበኝና ሲያስጠጋኝ ብቻ ነው። በክርስቶስ ኢየሱስ በፈሰሰው ክቡር ደም ኃጢአቴን፣ በደሌን መተላለፌን ሲያጥብልኝና ሲያስወግድልኝ ብቻ ነው። ይህንን ደግሞ አይነት እንደዚህ አይነት አረዳል ሰው ሊያገኝ የሚችለው አይምሮ ሲበራለት መንፈሱ ሲበራለት ነፍሱ ሲበራለት ማለት ወደ እውነተኛ መረዳት ሲመጣ ማለት ነው። ይሄ ሲበራለት የሚለው ቃል እኔ የተጠቀምኩበት እና አንድ ሰው ኃጢአተኛ መሆኑን አምኖ እግዚአብሔር ብቻ ነው በጸጋው የሚያድነኝ የሚል መረዳት ላይ ሲመጣ ነፍሱ፣ ልቡ፣ መንፈሱ፣ አይምሮ በመንፈሳዊ የእግዚአብሔር እርዳታ ምን ሆነውለታል ማለት ነው? በርተውለታል። እና ይሄ ሰው ልክ እንደበራለት ሙሉ በሙሉ ያመነው ነገር ምንድን ነው? ኃጢአተኛ መሆኑን ነው። አሁን እዚህ ጋር ጥቅሶች ጽፌ አለሁኝ ገላትያ ምዕራፍ 1 ከቁጥር 13 እስከ 15 እዛው አንደኛ ጢሞቴዎስ ምዕራፍ 1 13 እንደገና አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 ሶስቱንም ጥቅሶች አነብላችኋለሁ። ስለ ራሱ ኃጢአተኝነቱ ሙሉ በሙሉ ሲያምን የተናገረውን ነገር ነው። አሁንም አነብላችሁ እና እንዲህ ይላል። የመጀመሪያው ጥቅስ በአይሁድ ሥርዓት በፊት እንዴት እንደኖሩህ ሰምታችኋልና የእግዚአብሔርን ቤተ ክርስቲያን ያለ ልክ አሳድድና አጠፋ ነበር ለአባቶችም ወግ ከመጠን ይልቅ እየቀናው በዘመኔ በወገኔ ዘንድ በዘመኔ ካሉት ብዙዎችን በአይሁድ ስርዓት እበልጥ ነበር። በጣም ሃይማኖተኛ ነበርኩ። አማኞችን አሳድድ ነበር። ቁጥር አንደኛ ጢሞቴዎስ 1 13 አስቀድሞ አለ፣ ተሳዳቢ፣ አሳዳጅ፣ አንገላችም ምንም ብሆን ይህን አደረገልኝ። ነገር ግን ሳላውቅ ባለማመን ስላደረግኩት ምሕረትን አገኘው። አያችሁ አስቀድሞ ተሳዳቢ ነበርኩ አንገላች ነበርኩ እና አሳዳጅ ነበርኩ። እንደዛ አይነቱን ሰው በእርግጥ አደርግ የነበረውን ነገር ሁሉ የማደርግ የነበረው በምንድን ነው አለ? ሳላውቅ ነው መንፈሳዊ እውርነት ስለነበረኝ ነው። እንደገና አንደኛ ጢሞቴዎስ 1 15 ላይ ምን ብሏል? ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነ እና ሁሉ እንዲገቡ እንዲቀበሉት የተገባ ነው። ከኃጢአተኞችም ዋና እኔ ነኝ። የግሪኩን ብትመለከቱት ዋና የሚለው አንደኛ፣ በቃ ከኃጢአተኞች በጣም ከፍተኛ ጣራ ላይ ያለ ሰው የነበርኩ ሰው ነኝ። ነፍሰ ገዳይ፣ አስገዳይ፣ ተሳዳቢ፣ አሳዳጅ ህፃናትን ሴቶችን ወንዶችን ያለምንም ልዩነት እዚህ እንደተጻፈው እንደዛ አይነት ሰው ነበርኩኝ ልክ ታያላችሁ ይሄ ጳውሎስ በተለወጠበት ሰዓት አንድ ጊዜ እንደ ፊልም ያየው ነገር ምን አይነት ሰው እንደነበረ ነው እጅግ በጣም በእግዚአብሔር ፊት አጸያፊ የሆነ ኃጢአተኛ የእግዚአብሔር እውነተኛና ትክክለኛ ጠላት እንደነበረ ነው ራሱን ያየው። እና ሰው ሲለወጥ እንደዚህ አይነት ነገር ነው የሚያየው። አሁን ለዚህ ነው እኔ ክርስትና ማለት ዝም ብሎ ክለብ መደባለቅ አይደለም። እውነተኛ ኃጢአተኝነት ተሰምቶን፣ እውነተኛ በደለኝነት ተሰምቶን ጌታ ይቅር እንዲለን እሱ በሰራው ስራና ባከናወነው ነገር በቀራኒው መስቀል ላይ መተን እግዚአብሔር በክርስቶስ ኢየሱስ በኩል ይቅር በለኝ ብለን እሱ ላይ ለምህረት የምንታመን መሆኑን ነው የሚያሳየው እና መለወጥ የሚባለው ሰዓት ልክ ያንን ስናደርግ አእምሯችን ነፍሳችን መንፈሳችን በርተው እግዚአብሔርን ኦማረኝ እኔ ኃጢአተኛ ነኝ ብለን ስንጠይቅ እግዚአብሔር አምላካችን የምህረት እጁን ልኮ ራሱ ራሱን እንደገለጠልን ምህረቱንና ቸርነቱን ይሰጠናል ልክ በዛ ሰዓት አዲስ ነፍስ አዲስ ህይወት አዲስ ነገር በውስጣችን ይከናወናል ማለት ነው። እግዚአብሔር ይመስገን። ሌላው ይሄ በመለወጡ ሰዓት የተደረገለት ነገር የታደሰና የተለወጠ ፈቃድ ማግኘቱ ነው። አሁን ይሄንኛውን ትንሽ እናገርበታለሁ፣ በደንብ እንድታስተውሉልኝ እፈልጋለሁ። ቁጥር ስድስት ላይ ነው ሐዋርያው በኋላ ሐዋርያ የሆነው ሳውል ጌታ ከተገለጠለት በኋላ ምንድን ነው ያለው? ቁጥር ስድስት እየተንቀጠቀጠና እየተደነቀ እንደዚህ አለ ጌታ ሆይ ምን አደርግ ዘንድ ትወዳለህ? ጥያቄ ነው የጠየቀው። እና ይሄ ጥያቄ በጣም አስገራሚ ጥያቄ ነው። እኔ አሁንም አሁንም ሳስበው ያስገርመኛል። እና ምን የሚል ጥያቄ ነው የጠየቀው መሰላችሁ? ጌታ ሆይ ምን እንዳደርግ ትፈቅዳለህ? ይሄ ትወዳለህ የሚለው በግሪክ ትፈቅዳለህ ነው የሚለው። ምንድን ነው ያንተ ፈቃድ በእኔ ሕይወት አሁን እስከዛሬ ድረስ ነው ጳውሎስ እያለ ያለው። እስከ ዛሬ ድረስ የራሴን ፈቃድ የካህናት አለቆችን ፈቃድ ሳደርግ ነበር። እና የነሱን ፈቃድና የራሴን ፈቃድ ተመልከት። እያሳደድኩ ያለሁት በማን ፈቃድ ነው? በአንተ ፈቃድ አይደለም፣ በእኔ ፈቃድ ነው። ሰዎችን እያሳደድኩ ያለሁት በካህናት አለቆች ፈቃድ ነው። እንደውም የእነሱን የፈቃድ ደብዳቤ ይዣለሁ እና አሁን ግን ያ የእኔ ፈቃድ የካህናት አለቆቹ ፈቃድ በሙሉ ያንተ ጠላት ነው ያደረገኝ። እና አሁን ምንድን ነው ፈቃድህ ያንተ ለኔ ብሎ ነው እየጠየቀ ያለው። እና የፈቃድ ለውጥ ነው ይሄ መለወጥ የሚባለው ነገር። አሁን አሳዳጁ በተለወጠበት ሰዓት የሆነለት ነገር ምንድን ነው? የፈቃድ ለውጥ ነው የሆነለት። ይህንን ምናልባት በደንብ ለመረዳት እንዲቻል በትክክል መረዳት የምንችለው ለኤፌሶን ሰዎች በጻፈው ጽሑፍ ላይ ነው። ኤፌሶን ምዕራፍ ሁለት ላይ እንደዚህ ብሎ ተናግሯል። ተለውጠው አማኝ ለሆኑ ሰዎች በጻፈው ደብዳቤ ላይ እና ቁጥር አንድ እስከ ሶስት ድረስ ኤፌሶን ምዕራፍ ሁለት ላንብብላችሁ። እንደዚህ ነው ያለው በበደላችሁና በኃጢአታችሁ ሙታን ነበራችሁ አለና፣ ጌታን ከመቀበላችሁ በፊት በበደል በኃጢአት ሙታን ነበራችሁ። አሁን ጌታን ስላመናችሁ ከሞት ወደ ሕይወት መታችኋል የሚል ሀሳብ ነው። በእነሱም ያኔ በዚህ ዓለም እንዳለው ኑሮ በማይታዘዙት ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንንና የልቡናችንን ፈቃድ እያደረግን በስጋችን በምኞት በፊት እንኖር ነበር። እንደ ሌሎቹም ከፍጥረታችን የቁጣ ልጆች ነበርን ብሎ ነው የተናገረው። ተመልከቱ፣ እዚህ ውስጥ ፈቃድ፣ ፈቃድ፣ ፈቃድ የሚለው ቃል ብዙ ጊዜ ተጽፏል። አንደኛው ምንድን ያለው አሁን በማይታዘዙ ልጆች ላይ በአየር ላይ ስልጣን በማይታዘዙ ልጆች ላይ የሚሰራ በአየር ላይ ስልጣን ያለው አለቃ ፈቃድ በፊት ተመላለሳችሁ ታላችሁ በጣም የሚገርም ነው ጳውሎስ የሚናገረው ነገር አሁን በአየር ላይ ስልጣን ያለው የማይታዘዙ ልጆች ላይ የሚሰራ መንፈስ አለ እሱ አለቃ ነው ነው የሚለው ይሄ ማን ነው ሰይጣን ነው ሰይጣን የማይታዘዙ ልጆች የተባሉት እነማን ናቸው እነዚህ ጌታን የማያውቁና ጌታን የማይወዱ ሰዎች ናቸው። መንፈሳዊ ውርነት ያሉ ሰዎች ናቸው። እነሱን የሚመራቸው የተለያየ ፈቃድ አለ ነው የሚለው ጳውሎስ። አንደኛ ይሄ ሰይጣን ራሱ በአየር ላይ ስልጣን ያለው እነሱን ይመራቸዋል። በሱ ፈቃድ ነው የሚኖሩት። በጣም አጸያፊ ህይወት ነው የሚኖሩት። እኔ አሁን እዚህ አሜሪካ ከመጣሁ በኋላ ከአንዳንድ አሜሪካውያን ጋራ ግንኙነት ስታደርጉ፣ ስትነጋገሩ፣ የሰዎችን ህይወት ስታቁ አንዳንድ በጣም የሚያስደነግጥ ነገር ታገኛላችሁ። በጣም የሚያስገርም ነገር ግን የመጽሐፍ ቅዱስ እውነት መሆኑን የሚያሳይ ነገር ነው። እና አንዳንዶቹ የሚሰሩት ስራ ጭራሽ እንስሳ እንኳን ይሰራዋል ብላችሁ የማትጠብቁት ነገር ነው። ቀጥታ በሰይጣን አይምሮ የሚንቀሳቀሱ ሰዎች ናቸው። እና ልክ እዚህ ላይ ያለው ነው የሚገልጣቸው። እነዚህ የማይታዘዙት ልጆች አሁን የሚሰራባቸው በአየር ላይ የሚሰራው መንፈስ ፈቃድ ነው የሱን ፈቃድ ነው የሚያደርጉት እና እኛም ደግሞ አለ ጳውሎስ ጌታን ከመቀበላችን በፊት በፊት ልክ እሱ በዛ ስልጣን ባለው ፈቃድ እንመላለስ ነበር። አሁን ሁለተኛ ጊዜ ነው የሚናገረው፣ በዛ ፈቃድ ነው የተመላለሳችሁት። እኛም ደግሞ በዛ ፈቃድ ነው የምንመላለስ የነበረው። ደግሞ አለ ሌላ ፈቃድ ደግሞ ይገዛን ነበረ። የስጋችን የልቡናችን ፈቃድ እያደረግን ነበር የምንመላለሰው። እግዚአብሔር የሚባል ነገር በልባችንና በሀሳባችን ውስጥ የለም። የእግዚአብሔር ፈቃድ የለም። የማን ፈቃድ? የእኔ ፈቃድ፣ የልቤ ፈቃድ፣ የስጋዬ ፈቃድ። እና ደግሞ የማ ፈቃድ? የሰይጣን ፈቃድ። ሰዎች በዚህ ፈቃድ ውስጥ እየተመላለሱ ባሉበት ጊዜ ሁል ጊዜ የእግዚአብሔር ጠላት ናቸው። የእግዚአብሔር ጠላት ብቻ አይደሉም የራሳቸውም ጠላት ናቸው። ሰዎች በሰይጣን ፈቃድ፣ በራሳቸው ፈቃድ ሲመላለሱ ራሳቸውንም ዝቅጠት ውስጥ ከዝቅጠት ወደ ዝቅጠት፣ ከዝቅጠት ወደ ዝቅጠት እየወሰዱ ነው የሚኖሩት። በጣም የሚገርም ነው። አይመስላቸውም ሰዎች። አሁን እዚህ ጋ ጳውሎስ የሚለው ምንድን ነው? የካህናት አለቆቹን ፈቃድ አደርግ ነበር። የራሴን ፈቃድ አደርግ ነበር። አሁን ደግሞ የተገለጥከው አንተ ጌታ ነህ። ምንድን ነው እንዳደርግ የምትፈቅደው? ፈቃድህን ለማድረግ ፈቃዴን፣ የሰዎችን ፈቃድ፣ የካህናት አለቆችን ፈቃድ በሙሉ እዚህ ጋር አቁሜ የአንተን ፈቃድ ለማድረግ እወዳለሁ። ምንድን ነው የምትፈቅደው እንዳደርግ? ይሄ በጣም ከፍተኛ የሆነ እውነተኛ የሆነ ለውጥ ነው። አሁን እኔ ለእናንተ የምነግረው ነገር ምንድን ነው መሰላችሁ? በራሳችሁ ፈቃድ የምትመላለሱ ከሆነ የሰይጣንን ፈቃድ ለማድረግ ግልጽ ናችሁ ማለት ክፍት ናችሁ፣ የሰይጣን ፈቃድ የራሱን ፈቃድ ለማድረግ የሚወስን ሰው በሰይጣን ፈቃድ ውስጥ ቁጥጥር ውስጥ ነው የሚወድቀው። ብዙ ሰዎች እንደዚህ ናቸው። ለምንድን ነው አንዳንድ ሰዎች ምክር ሲመከሩ የማይሰሙት? የራሴ ፈቃድ የሚሉት ነገር ለሰይጣን ፈቃድ ልባቸውንና ሕይወታቸውን አሳልፎ ስለሚሰጣቸው ነው። እና በራሳችን ፈቃድ ውስጥ ስንኖር የቁጣ ልጆች ነው የምንሆነው። ልክ ጳውሎስ እዚህ ጋር እንደተናገረው ከእግዚአብሔር መንገድና ከእግዚአብሔር ሕይወት ርቀን ነው የምንኖረው። አንዳንድ ሰዎች የራሳቸውን ፈቃድና የሰይጣንን ፈቃድ ሲያደርጉ ዘመናዊ የሆኑ ይመስላቸዋል። ጥሩ እንቅስቃሴና ጥሩ አይነት ሕይወት ውስጥ የሚገቡ ይመስላቸዋል። ግን አይደለም። ውሸት ነው። ስተት ነው። መታለል ነው። የሰይጣንን ፈቃድ የራስን ፈቃድ ማድረግ እና ወደ ኋላ የቀሩ ይመስላቸዋል። ብዙ ሰዎች እኔም አውቃቸው፣ ኢትዮጵያውያን፣ ነጮችም ጥቁሮችም የራሳቸውን ፈቃድ እና የሰይጣን ፈቃድ በማድረጋቸው በህይወታቸው ጥሩ ደረጃ የሚደርሱ ወይም ደግሞ ዘመናዊዎች አድርገው ነው ራሳቸውን የሚቆጥሩት። ግን አይደለም፣ ኋላ ቀርነት ነው፣ ራስን መግደል ነው፣ የራስ ጠላት መሆን ነው የእግዚአብሔር ጠላት መሆን ነው። ራስን ወደኋላ መጎተት ማለት ነው። ሰላምንና ረፍትን ማጣት ማለት ነው። የጌታን ፈቃድ ብናደርግ ግን፣ ፈቃዳችንን ለጌታ ብንሰጥ፣ በጣም የሚገርማችሁ ነገር፣ የመጀመሪያ ነገር ከእግዚአብሔር ጋር እንታረቃለን። በእርግጥ ከእግዚአብሔር ጋር በመታረቅ ነው የእግዚአብሔርን ፈቃድ ማድረግ የሚቻለው እና የተረጋገጠ የህይወት ዋስትና ይኖረናል። የእግዚአብሔርን ፈቃድ እያደረገ እኔ የራሱ ጠላት የራሱ ራሱን ውርደት ውስጥ የከተተ ሰው አይቻላቅ ትልቅም ሰው ወጣትም። ስለዚህ ሐዋርያው ቅዱስ ጳውሎስ ምንድን ነው ያደረገው? ፈቃድህ ምንድን ነው? ፈቃድህን ላድርግ። በቃ እኔ አንተ የምትለውን ነው ከአሁን በኋላ የማደርገው። ለካ አንተ እውነተኛ አምላክ ነህ፣ ጠላትህን የምትምር መሃሪ ነህ፣ ለጠላትህ የሞትክ ነህ። ለእኔ ለእኔ ለጠላት ሞታል መስቀል ላይ። ስለዚህ የሰይጣንን ፈቃድ አድርጌ ነበር፣ የልቤን ፈቃድ አድርጌ ነበር። በኃጢአተኞች ህይወት እየተመላለስኩ ሙታን ነበርኩኝ። ስለዚህ አሁን አንተ ህይወት የሆንከው ህይወትን ስትገልጥልኝ ፈቃዴን ለአንተ ለመስጠት ዝግጁ ነኝ ብሎ ህይወቱንና ፈቃዱን ሲሰጥ ነው። ብዙ ይሄ ነገር ተብራርቶ አያውቅም፣ ግን በጣም የሚገርም ጥቅስ ሆኖ ነው ያገኘሁት። ጌታ ሆይ ምን አደርግ ዘንድ ትፈቅዳለህ? ፈቃዴን ላንተ ሰጣለሁ። በቃ መንገዴን ላንተ ሰጣለሁ። ህይወቴን ላንተ ሰጣለሁ። ፈቃዴን በሙሉ በአንተ ፈቃድ እንዲለወጥልኝ እፈልጋለሁ። አንተ ጌታ ነህ፣ አንተ ንጉሥ ነህ። ቀደም ብሎ ጌታ ሆይ ብሎ ጠርቶታልና። እና ታያላችሁ መንፈሳዊ ለውጥ ማለት ይሄ እውነተኛ ለውጥ ማለት እዚህ ጋር እንደምናየው እንደ ጳውሎስ የታደሰና የተለወጠ ፈቃድን ማግኘት ማለት ነው። የተለወጠ ፈቃድ የራስን ፈቃድ የማያከናውን ግን የእግዚአብሔርን ፈቃድ የሚያከናውን የእግዚአብሔርን ፈቃድ በማከናወን የእግዚአብሔር በረከትና፣ የእግዚአብሔር ጥበቃ፣ የእግዚአብሔር ማዳን፣ የእግዚአብሔር ሰላም፣ የእግዚአብሔር እረፍት፣ የእግዚአብሔር ተስፋ ፊትለፊታችንና ህይወታችን ይሆንልናል ማለት ነው። እግዚአብሔር ይመስገን እና በመጨረሻ እንደ ወደ ማጠቃለያ ስመጣ የምናገረው ይሄ የእውነተኛ መለወጥ ምሳሌ የሚያስተምረን ምንድን ነው የሚል ጥያቄ አለኝ እና እዚህ ጋር ትንሽ ነጥቦችን ጠቀስ ጠቀስ አድርጌ ወደ ማጠቃለያ እመጣለሁ። አንደኛው እግዚአብሔር ኃጢአተኞችን የሚለውጥ አምላክ መሆኑን ያሳየናል። ይገርማችኋል። ይሄ እግዚአብሔር የሚባለው አምላክ በጣም ደግ አምላክ ነው። በጣም ቸር አምላክ ነው። በጣም ሩህሩህ አምላክ ነው እና ኃጢአተኞችን በጣም አጸያፊ የሆኑ ኃጢአተኞችን እንኳን ለመማር ለመለወጥ አሁንም ዝግጁ ነው። አሁን የምታውቋቸው በጣም አስከፊ እነዚህ ምህረት የማይገባቸው አይነት ሰዎች ናቸው። አንዳንድ ሰዎችም እንደዛ ራሳቸውን ሊያስቀምጡ ይችላሉ። እኔ ምህረት የማይገባኝ አይነት ሰው ነኝ ብለው ራሳቸውን የሚያስቀምጡ ሰዎች ግን ለእነዛም አይነት ሰዎች ተስፋ እንዳለ የሚያሳይ ቃል ነው እግዚአብሔር ይህንን ጠላቱ የነበረውን አስገዳይ አሳዳጅ የነበረው ምዕራፍ ስምንት ብታነቡ ትደነቃላችሁ። እስጢፋኖስ በድንጋይ ተወግሮ ሲሞት እስጢፋኖስን በድንጋይ እየወገሩት እዛ ጋ ሲሞት ቆሞ ልብስ እየጠበቀ በድንጋይ ጭንቅላቱ፣ ሰውነቱ በሙሉ በትልልቅ ድንጋይ እየተጨፈጨፈ ቆሞ ሲያይ ነበር ጳውሎስ። እንደዚህ አይነቱን ጨካኝ አረመኔ ሰው የቀየረ እግዚአብሔር ሌሎችም እናንተ በጣም የምታዝኑላቸውን ሰዎች መቀየር የሚችል እግዚአብሔር ነው። ኃጢአተኞች ተስፋ አላቸው በጌታ በኢየሱስ ክርስቶስ ሊቀየሩ በእግዚአብሔር ምህረት ሊያገኙ። የለየላቸው ኃጢአተኞች ተስፋ የላቸውም የተባሉ ምንም ተስፋ የለኝም የሚሉ ሰዎች በጌታ በኢየሱስ ክርስቶስ የመለወጥ ተስፋ አላቸው። ምን ቢሆኑ ጥሪውም ቢሰሙ ወደ እሱ ለመምጣት ፈቃደኞች ቢሆኑ አንተ የምትለውን ፈቃድ ለማድረግ እፈልጋለሁ ቢሉ እነሱን ተክቶ ነው ቀራኒው መስቀል ላይ የሞተው ጌታ ኢየሱስ ክርስቶስ። እግዚአብሔር ይሄንን ያስተምረናል። የምጸልዩለት ሰው አለ። የምትጸልዩላቸው ሰዎች አሉ። አዎ እግዚአብሔር አንድ ቀን ያስባቸዋል። ተስፋ አለ። እግዚአብሔር አጢአተኞችን ይለውጣል። ሁለተኛው እዚህ ነጥብ ላይ የምናገርበት የክርስቶስ ጸጋ ድንቅ እንደሚያደርግ ነው። አሁን ይሄ ጳውሎስን እያሰብኩ ነው የምናገረው። እዚህ ጋ ደቀ መዛሙርቱን ለማስገደል የእግዚአብሔር ጠላት፣ የቤተ ክርስቲያን ጠላት፣ የሕዝቡ ጠላት ሆኖ ሲንቀሳቀስ የነበረው ሰው በጌታ በኢየሱስ ክርስቶስ ጸጋ ተለወጠ እና ከዛ በኋላ ምን አይነት ሰው እንደሆነ ታውቃላችሁ። ጌታ ሆይ ምን አደርግ ዘንድ ትፈቅዳለ ብሎ ራሱን የሰጠው ይሄ ሰውዬ ከደቀ መዛሙርቱ ሶስት ዓመት ተኩል ጌታ ኢየሱስ ክርስቶስን ከተከተሉት ደቀ መዛሙርት በላይ ጌታን ያገለገለ ሰው ነው። ድንቅ ነው ጌታ ኢየሱስ ክርስቶስ በእሱ ያደረገው በነገስታት ፊት ቆሞ ኢየሱስ ክርስቶስ እሱ ጌታ ነው ብሎ የተናገረ ሰው ነው። በአረመኔዎች፣ በእጅግ በጣም በከፉ ሰዎች እስር ቤት ውስጥ ገብቶ ስለ ጌታ ስለ ኢየሱስ ክርስቶስ ማዳን በመናገር እስር ቤት ሲናጋ እና ብዙ እስረኞች በክርስቶስ ጸጋ ነፃ ሲወጡ ያየ ሰው ነው። በጌታ በኢየሱስ ክርስቶስ ኃይል በጸጋ በወንጌል ስብከት በወንጌል ማስተማር የጸና ሰው ነው። ይገርማቸዋል። አሁን እነዚህን ከዛ በኋላ ያለውን ከሐዋርያት ስራ ምዕራፍ 13 ጀምሮ ያለውን በሙሉ የሐዋርያት ስራ ብትመለከቱ የጳውሎስ ታሪክ ብቻ ነው። ከ1 እስከ 13 የጴጥሮስ ታሪክ ነው ተብሎ የሚታወቀው። ከ13 ጀምሮ ግን የጳውሎስ ነው። ልክ ሙታንን እግዚአብሔር በእሱ አስነስቷል። ብዙ ቤተ ክርስቲያን በእሱ እግዚአብሔር መስርቷል። ሰብኳል፣ አስተምሯል። ደግሞም አስራ ሦስት የሚሆኑ መልእክቶችን አዲስ ኪዳን ላይ የጻፈው ሐዋርያው ጳውሎስ ነው። የክርስቶስ ኢየሱስ ጸጋ ሰዎች ወደ ጌታ መጥተው ቢያምኑ ጸጋው ምን ያደርጋቸዋል? ይለውጣቸዋል። መጠቀሚያ ያደርጋቸዋል በሰዎችም ፊት ሰዎች በሙሉ ከኃጢአት ወደ ሕይወት እንዲመጡ መሳሪያ ያደርጋቸዋል እና የክርስቶስ ኢየሱስ ጸጋ በጳውሎስ ውስጥ ድንቅ በማድረግ ነው የተገለጠው። እግዚአብሔር የተመሰገነ ይሁን። እናንተም እኔም በክርስቶስ ኢየሱስ ጸጋ ላይ ብንታመን እግዚአብሔር አምላካችን በዚህ ጠፊና አላፊ ዘመንና ትውልድ መካከል የእግዚአብሔር እውነተኛ አገልጋዮች የኃጢአት መገልጋዮች ሳይሆን፣ የእግዚአብሔር እውነተኛ አገልጋዮች ብዙዎችን ከጭንቀት ከመከራ እንዲወጡ የምንረዳ እና የእግዚአብሔር መንግስት ወራሾች እንዲሆኑ የሚያደርግ አገልግሎት እንድንሰጥ እግዚአብሔር አምላካችን በጸጋው በመንፈስ ቅዱስ ኃይል ድንቅ የሚያደርግብን ሰዎች ልንሆን እንችላለን እና ሳጠቃልል ጸጋው ዛሬም ለሚደገፉበት ይሰራል። ጸጋው የሚጠራቸውን ሰዎች መካከል እኛ እንደሆንን እግዚአብሔር ሲናገረን ለውስጣችንና ለነፍሳችን ወደ ጸጋው ብንመጣና በሱ ላይ ብንደገፍ እግዚአብሔር አምላካችን ጳውሎስን የለወጠ ያንን አሳዳጅ ያንን ጠላት የለወጠ ሌሎችም ብዙ ሰዎችን እኛንም ለውጦ የእግዚአብሔር ሰዎች እንድንሆን ያደርገናል። ስለዚህ ምሕረቱን የምትፈልጉ ሰዎች አላችሁ፣ ወደ ጌታ ነው፣ በንስሐ ቅረቡ፣ ጌታን ጠይቁት፣ ማሬን ጌታ ኢየሱስ፣ እኔ በደለኛና ኃጢአተኛ ነኝ። ያንተ ምሕረትና ቸርነት በእውነት አይገባኝም። ግን ለእኔ ስትል በቀራንዮ መስቀል ላይ ተሰቅለህ ደምህን አፍስሰሃል። እኔን ለማዳን አንተ የእኔን ቦታ ወስደህ እርግማን ወስደሃል። ተረግመሃል። መስቀል ላይ ደምህን አፍስሰሃል። ለእኔ ስትል በእኔ ምትክ ሞተሃል። ስለዚህ ይቅር በለኝና ተቀበለኝ ብትሉት ጌታ ኢየሱስ ይቀበላችኋል። ወደ ጌታ ነው እና በጌታ ለዳናችሁ ደግሞ ይሄ ጸጋ በእናንተ ሕይወት ውስጥ ይሰራል። እና ቀጥሉ፣ በጌታ ጽኑ፣ መጽሐፍ ቅዱስ አንብቡ፣ ጸልዩ። እግዚአብሔር አምላክ ይባረካችኋል እና ለበረከት ያደርጋችኋል። እግዚአብሔር ይመስገን። ዛሬ ያየነው እንግዲህ የእውነተኛ መለወጥ ምሳሌ የሆነውን ሳውል የተባለውን በኋላ ጳውሎስ ተብሎ የተጠራውን ሰው እንዴት ጌታ እንደለወጠው ነው ጠላት የነበረውን ሰው ጌታ ተገናኘው በጠላትነት ስራው ላይ ከዛ በኋላ በኃይሉና በጸጋው ለወጠው። የሚገርም ለውጥ አገኘ። ህይወቱ፣ ነፍሱ፣ መንፈሱ በራለት። ኃጢአተኛ መሆኑን ተቀበለ፣ ንስሐ ገባ። ጌታ ለወጠው። ከዛ ፈቃዱ ተለወጠ፣ ታደሰ። የድሮ ሰይጣንን፣ ሰዎችን፣ ራሱን ያገለገለበት ፈቃድ በጌታ በኢየሱስ ፈቃድ ተለወጠ። የጌታን ፈቃድ በማድረግ የክርስቶስ ጸጋ በህይወቱ በጣም በኃይል ተገለጠ። ሰባኪ፣ ቤተ ክርስቲያን ተካይ፣ ብዙዎች ከጨለማ ወደ ብርሃን በሱ አገልግሎት ወጡ። እስከ ዛሬም ድረስ እኛ የምናነባቸውን ብዙ መጽሐፍት በመንፈስ ቅዱስ አማካኝነት ለመጻፍ የቻለ ሰው ነበር። እንዲህ ድንቅ ነው የእግዚአብሔር ማዳን። እግዚአብሔር ይመስገን። እግዚአብሔር አምላካችን እንዲህ አይነት ህይወት ይስጠን። እግዚአብሔር ስለ ቃሉ ይመስገን። የመጨረሻውን መዝሙር እንዘምርና አጭር ጸሎት ጸልየን እንጨርሳለን።